ጥሩን የዘመርነው እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የማካፍላችሁ መልእክቴ ከክሪስማስ ጋር የተያያዘ ነው። እንደምታውቁት ክሪስማስ ቅርብ ነው። ያው የመልእክቴ ክፍል ዮሐንስ 1 14 ላይ ነው ካነበብነው ክፍል እና እንደዚህ የሚል ርዕስ ሰጥቸዋለሁ ለሰው ልጆች ለሰው ልጆች ሁሉ ታላቅ ዜና ወይም ታላቁ ዜና የሚል ርዕስ ነው የሰጠሁት። ቁጥሩን ብትመለከቱ ታላቅ ዜና እንደሆነ ለማየት በጣም ቀላል ነው። ቃሉም የሚለው ቃልም ሥጋ ሆነ፣ በእኛም መካከል አደረ። አንድያው ልጅ ከአባቱ ዘንድ እንዳለው ክብር እኛም ክብሩን አየን፣ ሙሉ ጸጋንና እውነትን አየን ብሎ ይናገራል። ይህንን ክፍል በዚህ ጊዜ ማሰብ በጣም አስፈላጊ ነው። አንዳንድ እንደ መንደርደሪያ ያስቀመጥኳቸው እውነቶች አሉ። አሁን ያለንበት ወቅት የክሪስማስ ወቅት ነው። በክሪስማስ ወቅት ማወቅ ከሚገቡን ጥልቅ ነገሮች መካከል ዛሬ የምንመለከተው እኔ ታላቁ ዜና ብዬ ያልኩት ለሰው ልጆች ሁሉ ታላቁ ዜና አንዱ ነው። እውነቱ የወረደው ከምዕራፍ አንድ ቁጥር አንድ ጀምሮ ነው እናየዋለን። ግን ቁጥር 14 ላይ ያቀረበው ከቁጥር አንድ ጋር በቀጥታ ይያያዛል። እኔ ድሮ ልጆኜ አባቴ ጋራ መንገድ በምንሄድበት ጊዜ ሁል ጊዜ አልፎ አልፎ አንዳንድ ክስተት ሲያጋጥመን በኦርቶዶክስ የተለመደ ነው። ቃል ሥጋ ሆነ፣ ቃል ሥጋ ሆነ ሲሉ አይቻል በጣም አስጨናቂ የሆነ አደገኛ ሁኔታው ስንሆን ያንን ቃል ይጠቅሱት ነበር። እና አሁን ነው የገባኝ ይሄ በጣም በጣም አስደናቂ የእግዚአብሔር ቃል ክፍል ነው። የሰዎች ልጆች ከሰሙት ነገሮች ሁሉ የበለጠ ታላቅ ዜና እንደዚህ ያለ ሌላ ዜና የለም። እንደዚህ ከዚህ ጋር የሚወዳደር ምንም አይነት ነገር የለም። አስደናቂ ዜና ነው። ውጤት ያለው ዜና ነው እና ይሄ ታላቁ ዜና ምንድን ነው የሚያሳየን? ይህንን ታላቁ ዜና ምንድን ነው የሚያሳየን የሚለውን ለማሳየት ስሞክር፣ በመጀመሪያ የምመጣው የታላቁ ዜና መንደርደሪያ ሀሳብን በመጥቀስ ነው። ይሄ ታላቁ ዜና የተንደረደረው እዚህ ዮሐንስ ምዕራፍ አንድ ከቁጥር አንድ ጀምሮ ባለው የእግዚአብሔር መገለጥ ውስጥ ነው። እና እንደምታዩት እዚህ ቁጥር አንድ ላይ ከቁጥር አንድ እስከ አምስት ያለውን እዚህ ላይ እንዲጻፍ አድርጌዋለሁ። እንደዚህ ነው የሚለው በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ እሱም በመጀመሪያ ይሄ ቃል ነው ቃል ቃል ቃል እያለ ነው እዚህ ቁጥር አንድ ላይ ያለው እና እሱ የሚለው አዛማጅ ተውላጠ ስም ራሱ ተውላጠ ስም ነው እሱ የሚለው ያንን ቃል ነው እንደገና የሚገልጠው ቃል ከማለት ይልቅ በተውላጠ ስም ቋንቋው ውበት እንዲኖረው ተጽፏል እና በተውላጠ ስም የምናየው ቃል ራሱ በመጀመሪያው ከእግዚአብሔር ጋር ነበር ብሎ ያንን ቁጥር አንድ ላይ ያለውም በተውላጠ ስም አጽንቶ፣ አሁን ቁጥር ሶስትም ላይ እንደዚሁ በተውላጠ ስም ያንኑ ቃል ምን ይላል? ነገሮች ሁሉ የተደረጉት በሱ በቃሉ ነበር፣ ተደርጎ ከነበረው ያለ እርሱ እንደገና ያለ ቃሉ አንዳች አልተደረገም። ይሄ የሰዋስዋዊ አቀራረቡ ነውና በጣም ውብ ነው። እንደገና ቁጥር አራት ላይ ስትመጡ በእርሱ በዛው በቃሉ ሕይወት ነበረች እና ሕይወትም የሰው ብርሃን ነበረች ብርሃኑን በጨለማ ያበራል፣ እሱን ጨለማው አላሸነፈውም ብሎ እሱ ብርሃን ነው፣ የህይወት ሁሉ ምንጭ ነው። እንደዛ ብሎ ነው። ቁጥር 14 ላይ ሲመጣ ልክ ተመልከቱ፣ ከቁጥር 1 እስከ 5 ያለውን በቀጥታ ከቁጥር 14 ጋር አያይዞ ቃልም ምን ሆነ? ስጋ ሆነ እያለ ይቀጥላል። ይሄ ቁጥር 14 ላይ ያለው ነው እኔ ልቤን የነካኝ ትልቅ ትልቅ ዜና ብዬ የምቆጥረው እና የቃሉ መንደርደራ ጥቂት ይሄድበታሉ ቁጥር አንድ እስከ አምስት ያለው የሚያሳየን ብናስተውል በመጀመሪያ የነበረው በመጀመሪያ የነበረው ሰማይና ምድር ከመፈጠራቸው በፊት የነበረው የነገር ሁሉ ጅማሬ የሆነው እሱ ከእግዚአብሔር ጋር የነበረ ለዘላለም ሕያው ከሆነው ከአብ ጋር እኩል በእኩል ደረጃ የነበረ መሆኑን ነው የሚያሳየው። እዚህ ሦስተኛው መስመር ላይ እዚህ ስላይዱ ላይ የምታየው ከሆነ ከእና ጭረት አድርጊያለሁ ከማንም ይሁን ጭረት ኖሮ ወይም እልፍ ብሎ ጋር የሚል ነገር መጽሐፍ ቅዱስ ላይ ስትመለከቱ ወይም እንዲሁ በፍጥረት ላይ ስትመለከቱ ያ ከእግዚአብሔር ጋር ከጋር የሚለው ነገር የሚያሳየው ቋንቋው በጣም ግልጽ ነው። ፕሪሳይስ ነው ቋንቋው። ይሄ የግሪኩም ብታሩ እና በእኩልነት ያለምንም የበላይነትና የበታችነት ያለምንም ቅደም ተከተል እኩያ መሆንን የሚያሳይ ነው። ስለዚህ እኛ የምናምነው አብ ወልድ መንፈስ ቅዱስ እኩል መሆናቸውን ያለምንም ቅደም ተከተል የሚያሳይ ቃል ነው። በጣም ይገርማል። ጆሆቫ ዊትነሶች ይህን ክደው ለማስተማር ሲነሱ ቋንቋውን አለማወቅ ጭምር ነው የብዙ የስህተት ትምህርቶች መነሻ የሆነው። ስለዚህ በመጀመሪያ የነበረው ራሱ እግዚአብሔር ነው። ቃል በመጀመሪያ የነበረው የሕይወት ሁሉ ምንጭ ነው። በመጀመሪያ የነበረው በመጀመሪያ የነበረው የነገር ሁሉ ፈጣሪ ነው። ይሄ ቃል የተባለው ጌታችን ኢየሱስ ክርስቶስ ራሱ ነው። በመጀመሪያ የነበረው እና ቃል የሚለው ቃል በግሪክ ሎጎስ ነው የሚለው። እና ሎጎስ የሚለውን ቃል ነው ዮሐንስ የተጠቀመው። የሎጎስ የሚል ቃል በሂብሩ ትራዲሽን ውስጥ አይታወቅም። የግሪክ ጽንሰ ሀሳብ ነው ሎጎስ። በእርግጥ ከሂብሩ ከአይሁድም ጽንሰ ሀሳብ ጋር ይያዛል፣ ግን ግሪኮች ምንድን ነው የሚሉት ሎጎስ የሚለውን ነገር እዚህ ዮሐንስ ሲጠቀምበት የግሪክን የአመለካከቶችም እንደተጠቀመ ነው የሚታወቀው። እና ሎጎስ ወይም ቃል ወይም ወርድ ብንለው በማንኛውም ቋንቋ ምን ማለት ነው? የፍጥረተ ዓለም መርሆ፣ የፍጥረተ ዓለም ጥበብ፣ የፍጥረተ ዓለም ሎጂክ፣ የፍጥረተ ዓለም ሕልውና ምንጭ የሚል ሀሳብ ነው ያለው በግሪክ ጽንሰ ሀሳብ ውስጥ የፍጥረተ ዓለም ምንጭ እንደ ማለት ነው። ቃል የሚለው ቃል ሎጎስ የወከለው ጌታ ኢየሱስንና የስላሴ ሁለተኛውን አካል ነው። በኋላ እንደዚሁ ጥቂት መግለጫ ስለ ሎጎስ ያስቀመጥኩበት ክፍል አለ፣ እናገራለሁ። ለመደጋገም ሳይሆን ሀሳቡን በደንብ ለማብላላት ስለዚህ የዚህ የታላቁ ዜና መንደርደሪያ ይሄ የነገሮች ሁሉ ምንጭ፣ በኋላ የምናገረው የነገሮች ሁሉ የመኖር ምክንያት ሪዝን ነው የሚሉት፣ ምክንያት ነው ይሄ ጌታ ኢየሱስ ክርስቶስ። የነገሮች ሁሉ መኖር፣ መገኘት ምንጩ እሱ ነው እና ይሄ ቃል ነው። አሁን ምን ሆነ የተባለው? ስጋ ሆነ የተባለው። በእርግጥ እንደዚህም ቢሆን ይሄ ቃል ራሱ እግዚአብሔር ነው፣ ጌታችን ኢየሱስ ክርስቶስ ነው ቃል ተብሎ የተገለጠው። ሌሎች ወንጌሎች በዚህ መልክ አላስቀመጡትም። ዮሐንስ በጣም ቲዎሎጂካል በሆነ መንገድ ነው ጌታ ኢየሱስ ክርስቶስን ያስቀመጠው። እና የዚህ የታላቁ ዜና ማዕከላዊ መልእክት ምንድን ነው የሚለውን ጥያቄ ስንጠይቅ፣ እኔ አሁን ይሄ ታላቁ ዜና ታላቁ ዜና እያልኩ ነው በየነጥቡ ላይ የምናገረው የዜናውን ትልቅነት፣ በጣም አስደናቂነት፣ በጣም ክቡርነት በዚህ በክሪስማስ አካባቢ ልባችሁ ውስጥ እንድታስቀምጡት ስለሚያስፈልግ ነው። በክሪስማስ አካባቢ ብቻ አይደለም በህይወታችን ዘመን ሁሉ ከዚህ የበለጠ ዜና ለማንም ሰው በዓለም ላይ ሊኖረው አይችልም። እና የታላቁ ዜና ማዕከላዊ መልእክት ቁጥር 14 ነው። ዮሐንስ በእነዚህ ቁጥሮች ውስጥ እየተንደረደረ የመጣው ቁጥር 14 ላይ ነው። አስደናቂ ነው፣ የነገርን ነው የምንሰማው። ብዙ ክርስቲያኖች ስለዚህ በሚገባ ያሰቡበት አይመስለኝም። እንደውም ልክ ቅድም አባቴን ጠቅሻለሁ። ቃል ስጋ ሆነ፣ ቃል ስጋ ሆነ የሚሉ ሰዎች ነበሩ። የሚለውን ነገር ሳስብ እና ቃል ስጋ ሆነ የሚለውን አቴንሽን ሰጥተው ትኩረት ሰጥተው የሚያዩት ብዙዎች እንዳሉ አላስብም። ወይም ደግሞ አይገባቸውም። ብዙ ሰዎች ዓለምም ዓለማችንም አይገባትም። ግን ቁጥር 14 ላይ ስንመጣ ቃልም ምንድን ነው የሚለው ስጋ ሆነ፣ ያ በመጀመሪያ የነበረው ቃል ስጋ ሆነ። እዚህ ላይ ያለው አስገራሚ ነው። ትልቅ ዜና ነው። ተወዳዳሪ የሌለው ዜና ነው። ሁላችንም ልናምነው፣ ልናከብረው፣ ልንከተለው የሚገባን ዜና ነው። ይሄ ዜና ነገር ግን እየተነገረን ያለው አስደናቂና ዓለም በፍጹም ያልገመተችው ሃይማኖቶች ያልገመቱት ሰይጣንም ያላሰበው ነገር ነው። ይሄ በጣም አስደናቂ ነገር ነው የቃል ስጋ ሆነ የሚለው ይህ ነው ስለ ክርስቲያኖች ገና ገና ነው አይደለም የምንለው ኢትዮጵያ ውስጥ ወይም የጌታ ልደት በእንግሊዝኛ ክሪስማስ የሚለውን ዜና ያመጣው። ይህም የሆነው ቃል ስጋ በመሆኑ ምክንያት ነው። ይሄ አባባል ቃል ስጋ ሆነ የሚለው መግለጫ ለብዙዎች ሊሆን የማይችል ነገር ነው። እንዴት ሊሆን ይችላል? እንደ ማሰናከያም ታይቷል። ይህንን ይህንን ነጥቦች እንድታስቡበት እፈልጋለሁ። እንደ ማሰናከያም ሲታይ ቆይቷል። እንደ ማሰናኪያም ተቆጥሯል። ስለዚህ አንዳንድ ሃይማኖቶች እና አንዳንድ ፍልስፍናዎች ይህንን ለመለወጥ ብዙ ጥረት አድርገዋል። ምክንያቱም እዚህ ላይ የተነገረ ነገር ሁሉ በእርሱ በኩል ወደ ሕሉና የመጡበት ማለት የሰማይ የምድር ፈጣሪ ሁሉም በራሱ ሥልጣን ያደረገው የስላሴ ሁለተኛው አካል የሆነው ዘላለማዊው ቃል ሎጎስ የተባለው ቅድም እንዳልኩት በአጽናፈ ዓለም ውስጥ የሚሰራው ጥበብና የጥበብ ሁሉ ምንጭ የሆነው ሰው መሆኑን የሚያሳይ ሀሳብ ነው። ካይምሮ በላይ ነው። ካይምሮ በላይ ነው። ለዚህ ነው ብዙ የኑፋቄ አስተማሪዎች ይህንን ለመቀየር የሞከሩት። እዚህ እዚህኛው ነጥቤ ላይ የኑፋቄ ትምህርቶች አስተያየቶች የሚለው ጋር ነው በቀጥታ የምመጣው። የኑፋቄ ትምህርቶች፣ የሀሰት አስተማሪዎች የሚቃወሙት ነገር ቢኖር አንድ ነገር ቢሆን ይህንን የጌታ ኢየሱስ ክርስቶስን ስጋ ለብሶ መምጣት ነው። እንዴት እንደሚቃወሙ ታሳያቸዋለሁ። አንዱና የመጀመሪያው ተቃውሞ ይህንን እውነት መካድ ነው። የጌታችን የኢየሱስ ክርስቶስን ስጋ ለብሶ መምጣት ሙሉ ለሙሉ መካድ። እንደዚህ አንዳንድ ሰዎች እንዲህ ብለዋል፣ አይደለም፣ አይደለም፣ እሱ ሰው መስሎ ነው የመጣው መስሎ ነው እንጂ የመጣው ሰው ሆኖ አይደለም የመጣው የሚሉ አሉ። ልክ እንደ ሰው ነበር ሰው ይመስል ነበር የሚሉ ትምህርቶች በዓለም ላይ ተስፋፍተዋል። ምናልባት ይሄ ሊያስደነግጣችሁ ይችላል፣ እዚሁ የምናገረው ነገር። ቃሉ የሚለው ግን ያንን አይደለም። ቃሉ የሚለው የእግዚአብሔር ቃል የሚለው ቃሉ ስጋ ሆነ ነው የሚለው ስጋ መሰለ አይልም። ስጋነቱ በመለኮትነት ተሸፈነ አይልም። ቃል ስጋ ሆነ ነው የሚለው ግልጽ ነው። በቃ አሁን እኛ ሀገር ያለው ትልቁ እምነት ኢትዮጵያን ዶሚኔት ያደረገው እምነት በ451 ዓመተ ምሕረት ነው የጀመረው። በ451 ዓመተ ምሕረት ቄልሶዶን በተባለ ጉባኤ ላይ ትልቅ ውይይት ነበር። ይሄ ኢየሱስ ክርስቶስ በአንድ አካል ውስጥ ስንት ባህሪ አለው የሚል ጥያቄ ተነሳ። በአንድ አካል ውስጥ አንድ ባህሪ ነው ያለው። በአንድ አካል ውስጥ አንድ ባህሪ ስላለው ይሄ በአንድ አካል ውስጥ ስጋነቱ አሉ በመለኮትነት አብዞርብዶ ነው ተሸፍኖ ስጋ መሰለ እንጂ መለኮት ነው ብለው መናገር ጀመሩ። ከዚህ የተነሳ ይህንን የሚሉ ሰዎች በሙሉ የሚያምኑት ተዋህዶ ክርስቶስ ተዋህዶ ተዋህዶ ነው ስጋነቱና መንፈስነቱ ተዋህዶ ነው። የተዋህዶ እምነት ነው። በ451 ዓመተ ምህረት ይሄ የኑፋቄ ትምህርት ተብሎ የተወገዘ ነው እና ሄዶ ሄዶ ግን የት ነው ያረፈው? ኢትዮጵያ ላይ እና የተወሰኑ ሀገሮች ላይ አርፎ አሁን እዛ ተንሰራፍቶ ይገኛል። ግን የመጀመሪያ ስህተት ነው ይሄ በክርስቶስ ኢየሱስ ውስጥ አንድ ሰውነት ውስጥ የእግዚአብሔር ቃል የሚለው አንድ ሰውነት ውስጥ ሁለት ባህርያት አሉ። ስጋነት አለበት፣ ደግሞ ምንነት አለበት፣ መለኮትነት አለበት። ጌታ ኢየሱስ ሙሉ ስጋ ለብሶ ነው የመጣው። ግን ሙሉ ስጋነቱን በምኑ ላይ ነው የጨመረው? በመለኮትነቱ ላይ ነው የጨመረው። ይህንን ለማየት ምናልባት ጥሩ ጥቅስ በኋላ የሆነ ቦታ ላይ ጠቅሸዋለው። ምናልባት ጥሩ ጥቅስ የሚሆነው ጥሩ ክፍል የሚሆነው ይህንን ለመረዳት ዕብራውያን ምዕራፍ ሁለት ነው። ዕብራውያን ምዕራፍ ሁለትን በመንገዴ ላንብብላችሁና እንድታስቡበት ነው። ዕብራውያን ምዕራፍ ሁለት ቁጥር 13 ላይ እንደገናም እምነቴን በሱ ላይ አደርጋለሁ። እንደገናም እኔና እነሆ እኔና እግዚአብሔር ለእኔ የሰጠኝ ልጆች ይላል ጌታ ኢየሱስ ክርስቶስ። ቁጥር 12 ለወንድሞቼ ስምህን አውጅላቸዋለሁ ብሎ፣ ስለዚህ ቁጥር 14 ልጆቹ በስጋና በደም ተካፋይ እንደሆኑ እሱም ራሱ እንደዚሁ በዚያው ሁኔታ ተካፈለ። ያም በሞት በኩል የሞት ስልጣን የነበረውን እሱን እንዲያጠፋ ነው። ጌታ ኢየሱስ ልክ እንደኛ በደምና በስጋ ተካፈለ ነው የሚለው እና ቁጥር 15 ላይ ስትመጡ በጣም አስደናቂ ነገርን ይናገራል። በሕይወታቸውም ዘመን ሁሉ በሞት ፍርሃትና በባርነት ውስጥ የነበሩትን ነፃ እንዲያወጣ ነው ይህን ያደረገው ብሎ ቁጥር 16 በደንብ ስሙኝ በእርግጥ በራሱ ላይ የመላእክትን ዘር አልወሰደም፣ በራሱ ላይ ነገር ግን የአብርሃምን ዘር በራሱ ላይ ወስዷል ይላል። እኛ ከመጽሐፍ ቅዱስ ላይ የምንረዳው እና የምናምነው የምንለው ጌታ ኢየሱስ በመለኮትነቱ ላይ የመላእክትን ነገር አይደለም የወሰደው በመለኮትነቱ ላይ የጨመረው የአብርሃምን ዘር ነው እና ሙሉ ሰው ነው የሆነው እኛን መስሎ ነው የመጣው። ቃል ስጋ ሆነ የሚለው ይህንን ነው የሚያሳየው። ይሄ ቃል ስጋ ሆነ የሚለው ይሄ ተዋህዶ ለሚባለው እምነት የሚከፍተው መንገድ የለም፣ ኮንፊውዝድ ካልሆኑ በስተቀር ሰዎች። ግልጽና ግልጽ ነው። መጽሐፍ ቅዱስ ውስጥ ስጋ የሚለውን ስትመለከቱ ስጋ የሚለው የሚያሳየን የእኛን ተፈጥሮ ይዞ መምጣቱን ነው። እንደ ስጋ አይደለም ነገር ግን ስጋ ሆነ ነው የሚለው እናት ተወለደ ከቅድስት ድንግል ማርያም እና ሰው ሆኖ መጣ አሁን ክሪስማስ ላይ የምናስበው አስደናቂና ከአይምሮ በላይ የሆነው ዜና ይሄ ዜና ነው ይሄ ምንድን ነው የሚያሳየን የሚያሳየን ምንድ ነው የእግዚአብሔርን ዘላለማዊ እቅድና እኛን ለማዳን ያደረገውን ነገር ነው የሚያሳየን እኛን ከኃጢአታችን ለማዳን አንድና አንድ ጥበብ ብቻ ነው እግዚአብሔር ያገኘው ልበል ደህንነትን ሳስተምር እንደዚህ ላለው እግዚአብሔር ያገኘው ጥበብ ያገኘው የሚለው ምናልባት ጥሩ ላይሆን ይችላል። የወሰደው ጥበብ ብለው ነው ጥሩ የሚሆኑ የወሰደው ጥበብ። እግዚአብሔር የወሰደው ጥበብ የሰውን ስጋ ለብሶ ከስላሴ አንዱ ከድንግል ማርያም ተወልዶ እኛን ተክቶ በእኛ ምትክ መስቀል ላይ ተሰቅሎ መሞትም ብቻ ነው እግዚአብሔር የወሰደው ጥበብ። ይሄ ራሱ ጌታ ኢየሱስ የሰውን ስጋ ለብሶ ቃል ስጋ ሆነ የሚለው አንዱ የእግዚአብሔር ጥበብ ነው። አንዱ የእግዚአብሔር ጥበብ ነው። ነገር ግን ይህንን የታላቁን ዜና መልእክት የሚቃወሙ ምን አይነቶች ናቸው የሚለውን ለማየት እዚህኛው ስላይድ መጨረሻ ላይ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር አንድ እስከ ሶስት ላይ የተጻፈውን ጠቅሼዋለሁ። ላንብብላችሁ። በጣም ነገሮችን ለማያያዝ ይጠቅማቸዋል። አንደኛ ዮሐንስ ምዕራፍ አራት ዮሐንስ ነው መልእክቱን ከመንፈስ ቅዱስ ተቀብሎ የጻፈው። ይህን መልእክት ወንጌሉንም የጻፈው ይህንንም መልእክት የጻፈው ራሱ ዮሐንስ ነው። ራእይንም የጻፈው ዮሐንስ ነው። ዮሐንስ በአንደኛ ዮሐንስ ምዕራፍ አራት ላይ ተወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ፣ ምክንያቱም ብዙ የሐሰት ነቢያት ወደ ዓለም ወጥተዋል፣ ይልና ቁጥር ሁለት የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ ተመልከቱ። ይሄ የመለየት መንፈስ እንዲኖረን የተሰጠን እውቀት ነው። በዚህ ነው የምታውቁት የእግዚአብሔርን መንፈስ ኢየሱስ ክርስቶስ በስጋ መምጣቱን የሚናገር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ መምጣቱን የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። እንደውም ይሄ ኢየሱስ በስጋ መምጣቱን የማይመሰክር መንፈስ ከእግዚአብሔር አይደለም ብቻ አይደለም፣ ቀጥሎ ይሄም የክርስቶስ ተቃዋሚ መንፈስ ነው እሱም እንደሚመጣ እናንተ ሰምታችኋል አሁንም እንኳ እሱ በዓለም ውስጥ ነው ይላል የክርስቶስ ተቃዋሚ መንፈስ ነው ጌታ ኢየሱስ ክርስቶስ ስጋ ለብሶ አልመጣም የሚለው የሐሰት አስተማሪ ነው የሰይጣን ትምህርት ነው መጽሐፍ ቅዱስ ግን በግልጥና በግልጥ ያስቀመጠልን ቃል ምን ሆነ ነው ስጋ ሆነ ነው ይሄንን ዜና በደንብ ትኩረት እንድንሰጠው ያስፈልጋል ይሄ አንደኛ ዮሐንስ ላይ ያለውን እዚህ ጋር አስቀምጨዋለሁ። አንዳንድ ሰዎች አይደለም፣ እሱ ሰው መስሎ ነበር የመጣው፣ ልክ እንደ ሰው ነበር፣ ሰው ይመስል ነበር እያሉ ነው የሚናገሩት። ስጋነቱ በአምላክነቱ ተውጦ ነበር፣ ተዋህዶ ነው የመጣው የሚለሉ እነዚህ በሙሉ ሰይጣናዊ ትምህርቶች ናቸው። ማን ነው ይሄንን የሚለው? የእግዚአብሔር ቃል ነው። የፓስተር ኃይለ ልዑል መልእክት ወይም ምሳሌ ወይም ትምህርት አይደለም። ስለዚህ ይሄ ዜና፣ ታላቁ ዜና ማዕከላዊ መልእክቱ ያለው በቁጥር 14 ላይ ነው። ማረጋገጫ አለው ወይ? የታላቁ ዜና የታላቁ ዜና ማረጋገጫ አለው? ይሄ ቁጥር 14ን ስታነቡ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 14 ላይ ምንድን ነው የሚለው ቃልም ስጋ ሆነ ብሎ ማረጋገጫውን ሲናገር በእኛም መካከል ምን አደረገ አደረ ይላል። አንድያው ልጅ ከአባቱ ዘንድ እንዳለው ክብር እኛም ክብሩን ሙሉ ጸጋንና ሙሉ እውነትን አየን ብሎ ማረጋገጫውን ይነግረናል። በእኛ መካከል ስጋ ሆኖ ዝም ብሎ ስጋ ሆኖ አልቀረም፣ ግን ስጋ ሆኖ እየታየ በእኛ መካከል አደረ ነው የሚለው። በኛ መካከል አደረ። በመጀመሪያ የነበረው ስጋ ሆነና ከዚያስ የሚለውን ጥያቄ ብንጠይቅ አሁንም ግልጽ መልስ ነው የተቀመጠው። ማረጋገጫ ስጋ መሆኑ ብቻ ሳይሆን አንድ እርምጃ ወደፊት እንደሄደና በእኛ መካከል እንዳደረ ይናገራል። ይሄም እጅግ በጣም አስደናቂ ታላቅ ዜና ነው በአይሁድ እምነት ብሉ ኪዳን ላይ ብትመጡ የመገናኛው ድንኳን ይሄ የመገናኛው ድንኳን ታቦቱ የሚቀመጥበትና የዛ የብሉ ኪዳን ስርዓት ማዕከል የሆነ ቦታ ሲገነባ እግዚአብሔር እንዲገነባ ሲፈቅድ፣ ዘጸአት ምዕራፍ 25 ቁጥር 8 ላይ የሚገነባበትን ምክንያት ሲናገር እኔ በመካከላችሁ አድር ዘንድ ነው ያለው። እኔ በመካከላችሁ አድር ዘንድ በፊት ለፊታችሁ አይደለም፣ ከኋላችሁ አይደለም፣ ከጎናችሁ አይደለም፣ መካከላችሁ ትንቢተ ሶፎንያስ 3 17ም ላይ ደግሞ እንደዚህ የሚል ቃል ተጽፎታ ያላቸው አምላክሽ እግዚአብሔር በመካከልሽ ታዳጊ ሀያል ነው ይላል። ይሄ የሂብሩ ቀጥታ ትርጉም ብንመለከት እኔ ትርጉም ይዋለው ይህንን ለማሳየት ያህል ምንድን ነው የሚለው አምላክሽ እግዚአብሔር በመካከልሽ ታዳጊ ሀያል አይደለም የሚለው አምላክሽ እግዚአብሔር በመካከልሽ ሀያል ነው እና ቀጥሎ እሱ ያድናል ሂ ዊል ሴፍ ነው የሚለው በአንቺም ላይ በደስታ ደስ ይለዋል። በእሱም ፍቅር በራሱ ፍቅር ያርፋል። በአንቺም ላይ በዝማሬ ደስ ይለዋል ብሎ እግዚአብሔር በመካከልሽ ይመላለሳል፣ አምላክሽ እግዚአብሔር፣ ጌታችን ኢየሱስ ክርስቶስ እና ደግሞ እሱ አዳኝ ነው ብሎ ነው የሚናገር። ብሉይ ኪዳን ላይ ይሄ ሀሳብ ነበረ። እኔ በመካከላችሁ ማደር እፈልጋለሁ ብሎ እግዚአብሔር ልክ በአዲስ ኪዳን ላይ በጌታ በኢየሱስ ክርስቶስ በኩል የተገለጠው በመካከላችን አደረ እሱ የሰውን ስጋ ለብሶ ህልውና ይዞ ልክ እንደኛ ሆኖ በታቦት በኩል ወይም ደግሞ በመገናኛ ድንኳን በኩል ወይም በቤተ መቅደስ በኩል ሳይሆን በራሱ ህልውና መካከላችን አደረ በጣም የሚገርም እውነት ነው ይሄም ታላቅ ዜና ነው ሀሳቡ ምንድን ነው በመካከላችን በእኛ መካከል አደረ የሚለው እንደኛ የእኛን ስጋ ለብሶ በእኛ መካከል መገኘቱን ነው የሚያሳየው። በእኛ መካከል መገኘቱን አሁንም አሁንም በመንፈስ ያ ጌታ ኢየሱስ በእኛ መካከል እንዳለ ማወቅ አለብን። ምንጊዜም ምንጊዜም የማይለይ ሁልጊዜ አብሮን የሚሆን ይሄ ሲገባን ነው ክርስትና ትክክለኛ ሆኖ የሚገባ። በሱ መገኘት ውስጥ እንድንሆን፣ በሱ መገኘት ውስጥ ተስፋ እንድናይ፣ ከጠላቶቻችን በሱ አብሮ መሆን እንድንድን ከፍርሃት ከጥርጥር ነፃ እንድንወጣ። ኦ ምንኛ ታላቅ ዜና ነው ይሄ! ይሄ ታላቅ ዜና ነው። አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ በመካከላችን አደረ የሚለው ሐሳብ እንዲቀርበን፣ እንድንቀርበው፣ እንድናውቀው፣ እንዲያውቀን አይደለም፣ እንድናውቀው ያውቀናልና፣ ስለሚያውቀን ጥበቃውን፣ ኃይሉን፣ ቸርነቱን፣ ምረቱን ያለ መከልከል እንድናገኘው ነው። በመካከላችን አደረ። በመካከላችን ስላደረ እኛ ሩቅ ቦታ እሱ ፍለጋ መሄድ የለብንም። በጣም ሞኞች ናቸው የዘመኑ ክርስቲያኖች። ተመልከቱ። ልክ ኦርቶዶክስ ቸርች እዚህ ቦታ ጠበል ፈለቀ ሲባል ሰዎች ግር ብሎ ይሄዳሉ። ልክ እንደዛ በፕሮቴስታንቱም ዘንድ እዚህ ጋር የሆነ ነቢያ አለ፣ የሆነ ነገር አለ ሲባል ግር ብሎ ሰው በሙሉ ይሄዳል። እንደዛ አይነት ነገር ውስጥ እንድንገባ አይፈለግም። በመካከላችን ምን ሆኗል? አድሯል። እዚሁ እኛ ጋር ነው ያለው። በፓስተር በኩል አይደለም የምናገኘው። አዎ ፓስተር ይሰብካል፣ ግን እሱ ራሱ ከኛ ጋር ነው ያለው። ለዚህ ነው ስሙ ማን ነው የተባለው? አማኑኤል ነው የተባለው። እግዚአብሔር ከማ ጋር? ከእኛ ጋር ይህንን ካላመንን የሰዎች መጠቀሚያ መነገጃ ነው የምንሆነው። በመንፈስ ቅዱስ ስም ነው በእርግጥ ሰዎች እንደዛ ለማጭበርበር ለማታለል የሚወጡት፣ ግን ቃሉ ግልጽ ነው። በእኛ መካከል ምን ሆነ አደረ። አማኑኤል እግዚአብሔር ከማን ጋር ከእኛ ጋር። ማርያም እኮ ልትወልድ ጥቂት ሲቀራት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረው ትንቢት በመልአኩ ለዮሴፍ መጣና አማኑኤል እግዚአብሔር ከኛ ጋር የተባለው እንዲፈጸም እሱ ከድንግል እንዲወለድ ተደርጓል። እግዚአብሔር ከኛ ጋር እንዲሆን ደግሞ ሆነ ተብሎ ነው። በጌታ በኢየሱስ ክርስቶስ በኩል የመጣው በፓስተር በኩል የሚገኝ እግዚአብሔር ከሆነ ስተት ነው። ራሱ ለእኛ የሚገኝ እግዚአብሔር ነው። በመካከላችን ያደረ በመካከላችን አደረ። አስደናቂ ዜና ነው። ቆም ብለን ልናስብበት የሚገባ ዜና ነው በመካከላችን አደረ ምን ቃል ሥጋ ሆኖ በእኛ መካከል አደረ በጣም በጣም የሚገርም እውነት ነው ይሄ ሲገባን ክርስትና ይገባናል በዚህ በታላቁ ዜና ውስጥ ልክ በእኛ መካከል አደረ የሚለውን ተናግሮ እኛ ያየነውን ነገር ይናገራል እንደገና ቃሉን ላንብብ። ቃልም ሥጋ ሆነ በእኛም መካከል አደረ ብሎ አንድያው ልጅ ከአባቱ ዘንድ እንዳለው ክብር እኛም ክብሩን ሙሉ ጸጋንና ሙሉ እውነትን አየን። በእኛ መካከል ስላደረ ቃል ሥጋ ሆኖ ዓይናችን ተከፍቶ ስናየው የምናየው ነገር አለ ነው የሚለው እዚህ ላይ ምንድን ነው ያየነው የሚለውን ነገር እንደ ጥያቄ ነው ያቀረብኩት። እዚህ ላይ ያየነውን ነገር ጌታችን ኢየሱስን እንደ ግል አዳኝ የተቀበሉት በእውነት ያመኑበት ሁሉ ያዩትንና እንዲያዩት የተጠሩበትን ነገር ነው የሚያሳየን። ተመልከቱ፣ በእኛ መካከል አደረ። በእኛ መካከል ስላደረ እኛ ምንድን ነው ያየ ነው የሚለውን ጥያቄ ብንጠይቅ አንድያ ልጅ ጌታ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነው ተብሎ የተጠራ፣ እኛ የእግዚአብሔር ልጆች ነን። እኛ የእግዚአብሔር አዶፕትድ ችልድረን ነን። አዶፕትድ ሰንስ ነው ምንባለው፣ እኛ ማለት የጉዲፈቻ ልጆች ነን። በአማርኛ የጉዲፈቻ ልጅ ብሎ መተርጎም ምናልባት አወዛጋቢ ሊሆን ስለሚችል፣ እኛ ይሄኛው ትርጉም ሲተረጎም የጸጋ ልጆች ነን የሚል ስያሜ ሰተነዋል። አልፎ አልፎ ግን የእግዚአብሔር ልጆች የሚለው ኮንሴፕቱ፣ ጽንሰ ሀሳቡ እንደ ጌታ ኢየሱስ ክርስቶስ የሆንን ትንሽ እግዚአብሔር አይደለንም። እኛ ጌታ ኢየሱስ ክርስቶስ ራሱ እግዚአብሔር ነው፣ ግን የእግዚአብሔር ልጅ ተብሎ ተጠርቷል። አንድያ ልጅ፣ እኩያ ሌላ የሌለው ማለት ነው። እኛ የእግዚአብሔር ልጆች ነን፣ ግን የምን ልጆች ነን? የደህንነት ልጆች ነን። በደህንነት ነው የእግዚአብሔር ልጆች የሆን ነው። አሁን ወራሾች ነን፣ ግን ከጌታ ኢየሱስ ጋራ የምንወዳደርበት ምክንያት እና ቦታም የለንም። እሱ የነገስታት ንጉሥ፣ የጌቶች ጌታ፣ የሰማይና የምድር ፈጣሪ ነው። አንድያ ልጅ ነው። እግዚአብሔር ነው። ነገር ግን እንደ ልጅ ነው የተገለጠው። የእግዚአብሔር ልጅ ተብሎ የተገለጠ ሲሆን እኛ የምናየው ልክ እሱን ስናይ እውነት አምነኑ ከሆነ ነው። እኔ እዚጋ ጥያቄ ጠይቄያለሁ። አይተኑ ከሆነ አምነኑ ከሆነ እውነት አምነኑ ከሆነ ከአባቱ ዘንድ እንዳለው ክብር ጌታ ኢየሱስን ስናይ እናያለን። ሌላ ሰው የማይገልጠውን ክብር ራሱን ስናየው የሚገለጠውን ክብር ጌታ ኢየሱስ ሁልጊዜ በአብ ዘንድ የከበረ ነው። ምናልባት አንዳንድ ጥቅሶችን ማንበብ ይፈትናል። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 እስከ 5 ላይ ጌታ ኢየሱስ የጸለየው ጸሎት ነው። ምን ብሎ ጸለዋል? አንተ አብ ሆይ በቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ስጋ ለብሶ ሲመጣ የሰውን ስጋ ለብሶ በመጣበት ጊዜ የሆነውን በሰው መካከል ሲመላለስ የሆነውን ያልተገለጠውን ክብሩን እያሰበ ነው። ያንን የጸልው በክብሩ ሲገለጥ ማንም ፊቱ ሊቆም አይችልም። ዮሐንስ ዮሐንስ ራእይ ላይ አይቶታል። ገና ሳየው አለ የሚናገረኝን ድምፅ ዞር ብዬ ሳይ የነበረበትን ሁኔታ ገልጦ ወዲያው በእግሩ ስር ወደቅሁ ብሎ ሲናገር ታወታላችሁ። ጌታ ኢየሱስ ክርስቶስ ከምንለው በላይ ክቡር ነው። የማንም የቆሎ ጓደኛ አይነት ዝም ብሎ ኢየሱስ ኢየሱስ የሚባል አይደለም። ጌታ ነው፣ ክርስቶስ ነው። ጌታ ኢየሱስ ብለን ልንጠራው የሚገባን የጌቶች ጌታ ነው። በአብ በመንፈስ ቅዱስ በፍጥረት ሁሉ በታሪክ ሁሉ ጌታ ኢየሱስ ክቡር ነው። አሁን ስጋ የሆነውን ቃል ስናይ ልክ እሱን ስናይ እኔ ምቀናበት ሰው አለ። መጽሐፍ ቅዱስ ላይ አንዳንድ የምትቀኑባቸው ሰዎች አሉ አይደል? እንደሱ ብሆን ኖሮ የምትሏቸው። ያው ኃጢአተኞች ነን ግን መስቀል ላይ ጌታ ኢየሱስ ተሰቅሎ ግራና ቀኝ ከተሰቀሉ ሰዎች ከሁለቱ ሰዎች መካከል አንደኛው ጌታ ኢየሱስን ደሙ እየተንጠባጠበ እዛ በመስቀል ስቃይ ላይ ሆኖ አንደኛው ሲሰድበው፣ አንደኛው ግን ምንድን ያለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ነው ያለው። እኔ ያን ሰውዬ አነጋገሩን ሳይ የተገለጠለትን ነገር ነው የማየው። መስቀል ላይ ደሙን እያንጠባጠበ እየተሰቃየ ልክ እንደነሱ እንደ አመፀኞች በአመፀኞች ቦታ ሆኖ ንጹህ ጌታ ኢየሱስ እዛ ጋር እየተሰቃየ እንዳየው ጌታ በመንግስትህ ስትመጣ አስበኝ ብሎ መናገር ልዩ መገለጥ ማግኘት ነው። ዝም ብሎ አይደለም። ጌታ ኢየሱስ ክርስቶስ አምላክ መሆኑን እንደ ሁሉ ነገር ቢቀር ጌታ ኢየሱስ ክርስቶስ ባለመንግስት መሆኑን ነው የተገለጠለት። መንግስት አለህ አንተ። በመንግስትህ ስትመጣ ምን አድርገኝ ያለ የመንግስት ተካፋይ እንደሆን አስበኝ። ይህንን የተሰቀለ ሰው እንደዚህ መናገር የቻለው በመለኮታዊ መገለጥ ብቻ ነው። አዎ ጌታ ኢየሱስ ዛሬ ከእኔ ጋር በገነት ውስጥ ትሆናለህ ነው ያለው። ጌታ ኢየሱስ ክርስቶስን ስናይ ምንድን ነው አየን ያለው እዚህ ጋ ይህንን ወንጌል የጻፈው ከአባቱ ዘንድ እንዳለው ክብር እኛም ክብሩን አየን ነው ክብሩን አየን። ክብሩን ስናይ የምናየው ምንድን ነው? ክብሩን ስናይ የምናገኘው ምንድን ነው ብለን ብንጠይቅ፣ በጣም አስደናቂ ነገር ነው የሚሆነው። በታላቁ ዜና ውስጥ ያየኑ ክብሩን ነው። ግን ክብሩን ስናይ የሚሆነው አስደናቂ ነገር ነው። ሕይወታችን ሙሉ ለሙሉ ይለወጣል። ልክ እንደዛ። እንደውም በዲው ንግግራችን ይለወጣል። ጸሎታችን ይለወጣል። ስለ ክርስቶስ አመለካከታችን ይለወጣል። ክብሩን ስናይ ለሱ ያለን አስተያየት ይለወጣል። ለራሳችንም ያለን አስተያየት ይለወጣል። እንደ ቆሎ ጓደኛችን ልናየው ጌታ ኢየሱስን ልንለምደው በፍጹም አንችልም እጅግ በጣም ክቡር ነው ልንለምደው አንችልም ክብሩን ስናይ እናከብረዋለን እንፈረዋለን እናደንቀዋለን እንገዛለታለን ዮሐንስ ክብሩን አይቶ ነው እንደ ሞተ ሰው በፊቱ ወደቅሁ ያለው ጌታ ኢየሱስ በሰማይ ክቡር በምድር ክቡር ለዘላለም ክቡር ነው እሱን ስናይ ይሄ ክሪስማስ በየአመቱ ልናከብረው የምንመጣው ክሪስማስ ይህንን ታላቅ ዜና ልባችን ውስጥ ካልሰነቀረው ካላስቀመጠው ትርጉም የለውም። በታላቁ ዜና ውስጥ ያየኑ ተጨማሪ ነገር ሙሉ ጸጋንና ሙሉ እውነትን አየን ነው የሚለው ይሄ ጸሐፊው። ሙሉ ጸጋ ጸጋ ተብሎ ሲጠራ ሙሉ ነው። ጎዶሎ የሚባል ጸጋ የለም። ጌታ ኢየሱስን ስታዩ ጎዶሎ ጸጋ አታዩም። እኔን ስታዩ ሙሉ ጸጋ ላታዩ ትችላላችሁ፣ አታዩ ሰውነኛ። ጌታ ኢየሱስን ግን ስታዩ ሙሉ ጸጋ ነው የምታዩት። በክርስቶስ ውስጥ ሙሉ የነፃ ምህረት የመጣበትን መንገድ በስራና በገንዘብ በጥሩነትና በመጥፎነት የሚመዘን የሚገኝ ጸጋ የለም። ይሄ ሙሉ ለሙሉ በእሱ ውስጥ የምናየው ጸጋ ነው። ጌታ ኢየሱስ ክርስቶስ ሙሉ ጸጋ ነው ይዞ የመጣው ሙሉ ደህንነት፣ ሙሉ ነፃነት፣ ሙሉ ምህረት፣ ሙሉ ይቅርታ፣ በእሱ ውስጥ ሙሉ ጸጋ። እናንተ በእሱ ሙሉ ጸጋ ውስጥ እናንተ የምትጨምሩት ነገር የለም፣ የምንጨምረው ነገር የለም። የምናደርገው ነገር መቀበል ብቻ ነው የጌታ ኢየሱስ ክርስቶስን ጸጋ እና በዚህ በ በታላቁ ዜና ውስጥ ያየነው ተጨማሪ ነገር እውነትንም ነው። ጌታ ኢየሱስ ክርስቶስ እውነት ነው። እሱ ራሱ እንደዚህ ብሏል። እኔ ህይወት፣ መንገድ፣ እውነት ነኝ ብሎ ተናግሯል። ጌታ ኢየሱስ ክርስቶስን ስናይ ክብሩን፣ ሙሉ ጸጋን እና ደግሞ ሙሉ እውነትን እናያለን። የማይለወጥ የሚያዛልቅ የሚያዋጣ የማይጥል እውነትም በክርስቶስ ውስጥ እናያለን። እግዚአብሔር የተመሰገነ ይሁን። ወገኖች እነዚህን ነገሮች ለመናገር ነው ዛሬ ከክሪስማስ በፊት እንድታዩ ይሄንን እንትን ያልኩት በዚህ በታላቁ ዜና ተጨማሪ ነገር ብዬ ማጠቃለያ። ይሄ ዜና የዜናዎች ሁሉ ዜና ነው። ታላቅ ዜና ነው። ስለዚህም በዚህ ጊዜ ከምናስብባቸው ነገሮች አንዱና ዋነኛው ቃል ስጋ ሆነ የሚለውን ነው። የክሪስማስ መሰረት እና እውነት ነው። ዝም ብሎ በዓል አይደለም፣ አስደናቂ እውነታ ነው። ቃል ፈጣሪው፣ ቃል እግዚአብሔሩ፣ ቃል የሁሉ ነገር ምንጭ፣ ቃል ይሄ ሎጎስ ተብሎ የዚህ የዚህ የፍጥረት ሁሉ መገኛ ምክንያት ተብሎ ነው የተጠቀሰው በነዚህ በግሪክ ፍልስፍና። ያ ቃል የነገሮች ሁሉ መገኛ ምክንያት የሆነው ቃል የነገሮች ሁሉ ጥበብ የሆነው ቃል ስጋን ለብሶ በመካከላችን አድሮ የእኛን ሰውነት ለብሶ ሰው ሆኖ በቀራኔው መስቀል ላይ ተሰቅሎ ዋጋ ከፈለ። ይህንን ስናይ የእግዚአብሔርን ፍጹም ፍቅር የእግዚአብሔርን አስደናቂ ቸርነት የእግዚአብሔርን አስደናቂ ምሕረት ልናይ ይገባናል እና ትልቅ ዜና ለእኔ ትልቅ ዜና ነው ለእናንተም ትልቅ ዜና እንደሚሆን ተስፋ አደርጋለሁ። ይህን ዜና አጥብቀን ልንይዘው ልንቆምበት የእምነታችን መሰረት ልናደርገው እግዚአብሔር አምላካችን ይፈልጋል። ክብር ሁሉ ለእግዚአብሔር ይሁን። ይህንን እያሰብን የመጨረሻውን መዝሙር ቁጥር ሀያ ስድስትን እንዘምራለን ከናንሲ ጋር በእምነት እኖራለሁ በዚህ ዜና ላይ በተመሰረተ እምነት ብለን እንዘምራለን ቁጥር ሀያ ስድስት